ታደሰ፣ መስፍን መርዕድ፣ ታፈሰ ዳዊት፣ አበበ ኤርሚያስ ቁባይ፣ ፍቅሩ ገብረ መድኅንን የመሳሰሉና ሌሎች ታላላቅ ኢትዮጵያውያን ሳሊያን ያለፉበት አለ የስነ ጥበብ ትምህርት ቤት ውስጥ የጥበብ ተማሪዎች እጃቸውን ከብሩሽ የሚያዋድዱባትና ና ክህሎታቸውን ያዳበሩባት ሰው ናት። ፍቅር ታያና በስነ ጥበብ ትምህርት ቤት ውስጥ በአካለ ተምሳሌትነት ለሀያ አምስት አመታት አገልግላለች ስራዋን እንዲህ ትገልጸዋለች። አንድ እግር ትቆሚያች አንድ እግር ማለት ፖዝ አድርገሽ ክብደትሽን አንድ እግር ላይ አድርገሽ ለሁለት ሰዓት ለሶስት ሰዓት ሳት ትንቀሳቀስ አንገትሽም ፖዙን ይዘሽ በቃሳት ትንቀሳቀስ እይታሽም አንድ ቦታ ላይ ሆኖ ተማሪዎች እርሳስ ከያዙበት ሰዓት ጀምሮ ቀጽ ነው እንደ ዛና ፓንች ኮፒ ያደርጋሉ ተማሪዎች ገርሽ ክረምታል ልብርዳል ታያልን ምናልላውን ውጭ ጎርፍ ዝናብ እየዘነበ እኔ ገብቼ ጠቆማል። ዛሬ ምናምን ስራዋን እጅግ ወዳው እንደምትሰራው የምትናገረው ፍቅር ታያና አዲስ አበባ መሀል አራት ኪሎ ላይ ተወልዳ ነው ያደገችው። የዛሬ ሀያ ሰባት ዓመት በዳግማዊ ምኒልክ ትምህርት ቤት የስምንተኛ ክፍል ተማሪ በነበረችበት ሰዓት እናቷ ከሚሰሩበት መስሪያ ቤት ተቀንሰው በመውጣታቸው ትምህርቷን ማቋረጧንና ወደ ቆሎ ንግድ መግባቷንም ትናገራለች። ይሁን እንጂ የቆሎ ንግድ ስራው ቤተሰቧን ለመደጎም በቂ ባለመሆኑ ሌላ ስራ በምታፈላልግበት ሰዓት ነው ይህንን የአካለ ተምሳሌትነት ስራ ያገኘችው። እኔ እስከ ስምንት ኔ ተማርኩት። የሚገርምሽ ግን ያው የሚኒስትሪ ድሮ ሁለት ብር የሚከፈል ነበረ፣ የሚገርምሽ የቅዳሜ ትምህርት ማጠናከሪያ ተብሎ እና እሱም እንኳን መክፈል አቅትሆን በዛ ሰዓት ረሀቡን ጥሙን ልነግርሽ አልችልም። ሶስት አራት ቀን ጾም ማደር፣ ስጡን ማለት አንወድም እና በተፈጥሮ እናቴን አትጠይቅም እንደዛ እናቴን ተቸግራብኝ፣ ተርባብኝ፣ ተጠምታብኝ ማለት እሷ የሴት ወንዶ ማለት ያሳደገችኝ እና በችግር በቀን ስራ ስንት ባህሪን ላይ እዛ ስንት አስር ፎቅ አስራ ሁለት ፎቅ የምትወጣ ጀግና ነች። እኔ ደግሞ እሷ ልጅ ነኝ ምን ይዤላት ነው የምመጣው የሚለው ውስጥ ሽማን ገባሽ ነው የምትሄጂው። አንድ ጥበቃ ጎረቤት ነበሩ። እዛ አርት ስኩል እኮ ማስታወቂያ ወጥታል ምናምን አሉ ብዬ ወደ አርት ስኩል አጋጣሚ ማስታወቂያ ወጥቶ ነበረ። ሄጄ አየሁትና ምን አጋጣሚ መምህራኖች ነበሩ ሲያዩኝ በቃ ለድሮ እንደሚመች ነው እዚህ ለአርት ነገር ነው የፈጠረን። እጅግ በጣም አመሰግነዋለሁ። ስንት ሰአሊ ነው ያፈራሁት። ያው ህይወቴ እስካሁን በዚህ መንገድ ላይ ነው ያለ። በሰአት አራትና አምስት ብር ሂሳብ እለት እለት በተሰጣት አንድ ገጽታና አንድ ቦታ ላይ ቆማ ወይም ቁጭ ብላ መሳሌ የጀመረችው ፍቅርተ በያኔው ደሞዝ በወር እስከ መቶ ብር በማግኘት ቤተሰቦቿን መደጎም መቻሏን ትናገራለች። ለአመታት እጅግ ብዙ ሰአሊያ እና ተማሪዎችን ከአስተማሪዎቹ እኩል አሳድጋለች ማለት ይቻላል። አሁን ላይ የሁለት ልጆች እናት የሆነችው ፍቅርተ እራሷም ጥበብ እንደ ጠራቻትና መሳል መጀመሯን ነው የምትናገረው። እኔ የሚገርምሽ ያው ሰአሊ ማለት በጣም ውስጣቸውን ስለማቀው አስተሳሰባቸውን ስለመወድላቸው ለልጄ ነበረ የምመኘው ለልጅ ለትንሿ እና

ባልተማረ ጭንቅላት በተማረ ሳይሆን ባልተማረ ያልተማረም እንደዚህ ያስባል ብለሽ እንድታስብ አሁን ወጣው ማለት ነው። ያልተማሩ ሰዎች አያስቡም ብለን እናስባለን፣ በጣም ያስባሉ። የሚያሳስባቸው ምን እንደሆነ ታውቂያለሽ? የሚያዩት ነው የሚያዩት ሴት መጣ ያሉ ጭንቅላታቸው ለራሱ መልስ ይሰጣቸዋል። እና ያ ያንን በቃ ና ብ ስነአስተሳሰብ ማውጣት ትፈልጋለን ወንዶች አንድ አንድ ወንድ ሊ አስ ምን ይባላል፣ ፊት በጣም ያዝናል። ስራዎች ላይ የሚሳሱ ወንዶች ናቸውና የምታያቸው ናቸው። በቃ የምታዩ ያሳምምሻል። እኔ አሁን ሞዴልም ብቻ ሳሉ ነው፣ በሽታ ተሸክመሽ ነው ምዞሪ። የምታዩ ነገር በቃ ባጠቃላይ፣ ግድ ይ- ይጋብዝሻል። ስሩኝ ስሩኝ ይላል። ክብሮም ስዩም በአለ የስነ ጥበብ ትምህርት ቤት ውስጥ የሶስተኛ አመት ተማሪ ሲሆን ፍቅርተ አያና በስዕል እቃዎች ብትደገፍ የማደግ ተስፋ ያላት ናት ይላል። አሁን ሰ እየሰራቸው ያለችው ወደ ፖርትሬት ለሚሄዱ ናቸው። ፊገራል ነገር ነው። ኒዮ ኤክስፕሬሽኒዝም ይባል አለ የአሳሳብ ስታይል ነው እዚ አይነት ነገር ግን ደግሞ ወደ አብስትራክት የሚሄድበት ነገር አለ እና ዣን ሚሼል ባስኪያ የሚባል ጥቁር አሜሪካዊ ሰዓሊ እሱ ራሱን ያስተማረ አርቲስት ነበር እና ልክ ግን ራሱ ቢያስተምርም በጣም አንጋፋ እና ወጣት ሰዓሊ ነበር፣ በጊዜ በአሜሪካ ላይ ማለት ነው። አሁን ከሱ ጋር በቃ ይቀራረ ይገናኛል፣ አሰራራ ግን ደግሞ ትንሽ ድጋፍ ናስት ብታገኝ ደግሞ ይወልድ። እኔ እንደማስበው መሆንም ያለበት ይ የማስበው ህይወቷ አርት ውስጥ የነበረችበት ህይወት በስዕል አውጥታ ለህዝብ ሀሳቧን ብትገልጽ ብዬ ነው ሀሳብ እየሰነዘርኩለት ለ ትልቅ ነገር ነው። እሷም አልሻ ምታስበው በጣም ወድጄ ነርኩት ደስ የሚለ ህይወት ነው ብላለ። ግን ደግሞ መረት ያስፈልገኛል መስራት ፈልጋለሁ ስላለች ፍላጎቷን ያ አርቲስቱ ሁሉ ፍላጎቷን ተረጨሙ ድጋፍ አርጉላት እንዴት ሰራ ፍቅርታ አያና የጥበብ ስራዎቿን ለማሳደግና ለህዝብ ለመብቃት አሁንም ቢሆን ደሞዟ በቂ ባለመሆኑ የቴክኒክና የግብአት ድጋፍን ትሻለች። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ